የአሜሪካ ድምፅ ነው በ በ19 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳች ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሐምሌ 28 2014 ዓ ም ምሽት ዝግጅታችን ጀመረ። ጎንደርን በመሳሰሉ የኢትዮጵያ ትላልቅ ከተሞች የሚታየው የውሃ አቅርቦት ችግር ኑሯቸውን እያወሳሰበው መሆኑን ነዋሪዎች ገለጹ። በጉጂና በቡርጂ መካከል የተፈጠረውን ግጭት ለመፍታት እየተካሄደ ያለው ሽምግልና በመቆየቱ በነዋሪዎች ላይ የኢኮኖሚ ጫና እያስከተለ ነው። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾች አመልካቾቻችን ፕሮግራሙን በመምራት አብራቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እንድትከታተሉ እንጋብዛለን። አሁን ቀዳሚ ወደ ሆነው የዕለቱ ዋና ዋና የዓለም ዜና ንለፍ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶል ነኝ። እስከ አሁን በአስከፊነቱ የተመዘገበው ጥቃት በሶማሊያ የአፍሪካ ኅብረት ሰላም አስከባሪ ኃይል ላይ ከተፈጸመ ሦስት ወራት በኋላ አሜሪካ 24 የሚሆኑ ታንኮች እና ወታደራዊ ማጓጓዣዎች ለኃይሉ ለግሳለች። የርክክብ ሥነ ሥርዓቱ በሶማሊያ የአሜሪካ አምባሳደር ላሪ አንድሬ እንዲሁም በሶማሊያ የአፍሪካ ኅብረት የሽግግር ልዑ ከፍተኛ ኃላፊዎች በተገኙበት በሀገሪቱ መዲና ሞቃዲሹ ዛሬ ተካሂዷል። በአሜሪካ መንግሥት የተለገሱት 24ቱ ታንኮችና ወታደራዊ ማጓጓዣዎች የአፍሪካ ኅብረት ከአልሻባብ ጋር ላለበት ውጊያ አቅም ይጨምርለታል ተብሏል። ዝርዝሩን ስመኝሽ የቆየ ታቀርብልናለች። የርክክብ ስነ ስርዓቱ የአሜሪካ አምባሳደር ላሪ አንድሬ እንዲሁም በሶማሊያ የአፍሪካ ኅብረት የሽግግር ልዑክ ከፍተኛ ኃላፊዎች በተገኙበት በሶማሊያ መዲና ሞቃዲሾ ዛሬ ተካሂዷል። በአሜሪካ መንግስት የተለገሱት ሃያ አራቱ ታንኮችና ወታደራዊ ማጓጓዣዎች የአፍሪካ ኅብረት ከአልሻባብ ጋር ላለበት ውጊያ አቅም የሚጨምር ሲሆን ልዩ ታንኮቹና ወታደራዊ ማጓጓዣዎቹ የሶማሊያ ማዕከላዊ መዲና በሆነችው በለደ ወይንና አካባቢዋ በጋራ ለሚንቀሳቀሱት የሰላም ልዑኩ የጅቡቲ ተጠባባቂ ኃይል እና የሶማሊያ ብሔራዊ ጦር ጠቀሜታ ይውላሉ ተብሏል። በርክክቡ ላይ ንግግር ያደረጉት አምባሳደር ላሪ አንድሬ ልዩ ታንኮቹ እና ወታደራዊ መኪናዎቹ ሰላም አስከባሪውን ኃይል ከመንገድ ላይ የቦምብ አደጋ እንደሚታደገው ተናግረዋል። የሰላም ልዑኩ የጅቡቲ ተጠባባቂ ኃይል ለሚገኝበት ለአፍሪካ ህብረት ኃይሎች ድጋፋችንን ከምንገልጽባቸው የተለያዩ መንገዶች አንዱ አብዛኛውን ጊዜ የአደገኛ ፈንጂዎች በተጠመዱባቸው የሶማሊያ መንገዶች ላይ በሚጓዙበት ጊዜ ራሳቸውን እንዲከላከሉ የሚረዱ እነዚህን ማጓጓዣዎች መለገስ ነው። በአፍሪካ ህብረት ከፍተኛ ባለስልጣን የሆኑት ፊዮና ሎርታን በበኩላቸው እርዳታው የሰላም ልዑኩ ሰራዊቱንና መሳሪያዎቹን እንደገና እያደራጀ ባለበት ወቅት መሰጠቱ መልካም አጋጣሚ ነው ብለዋል። ይህ ኃይል ለሶማሊያ ሕዝቦች አንድነትንና ድጋፍን ለማሳየት የሚደረግ የጋራ ጥረት እንደመሆኑ መጠን በአፍሪካ ህብረትና በአባላቶቹ እንዲሁም ጅቡቲን ጨምሮ ለህብረቱ የሰላም አስከባሪ ኃይል ወታደሮቻቸውን ባዋጡ ሀገራቶች እንዲሁም በሌሎች ደጋፊዎች ስም ዩናይትድ ስቴትስ እና ሕዝቧ በሶማሊያ ያለንን ተልዕኮ ለመደገፍ ላሳዩት ልግስናና ጽናት ላመሰግን ወዳለው። ከአልቃይዳ ጋር ግንኙነት ያለው አልሻባብ እንደ አፍጋኒስታኑ ታሊባን በሶማሊያ እስላማዊ መንግስትን ለመመስረት ከሶማሊያ መንግስትና ከአፍሪካ ህብረት ልዑክ ጦር ጋር ላለፉት አስራ አምስት ዓመታት ሲዋጋ ቆይቷል። ባለፈው ግንቦት አልሻባብ በአጥፍቶ ጠፊዎች ሶስት መኪናዎች ላይ በተጠመደ ቦምብ በሶማሊያ የአፍሪካ ህብረት የሽግግር ልዑክ ማዘዣ ጣቢያን አጥቅቷል። ባለፈው ግንቦት አልሻባብ በአጥፍቶ ጠፊዎች ሶስት መኪናዎች ላይ በተጠመደ ቦምብ በሶማሊያ የአፍሪካ ህብረት የሽግግር ልዑክ ማዘዣ ጣቢያን አጥቅቷል። ከቦምቡ ጥቃት በኋላም እስላማዊ ተዋጊዎቹ በከባድ መሳሪያ ጣቢያውን ሲደበድቡ በደርዘን የሚቆጠሩ የቡሩንዲ ሰላም አስከባሪ አባላትን ገድለዋል። በኢትዮጵያ፣ በኬንያ እና በሶማሊያ ስፋት ያለው አካባቢ ለአራት ተከታታይ ዓመታት ዝናብ ባለመጣሉ የበረታ የረሃብ አደጋ እያንዣበበ መሆኑን የዓለም የምግብ ፕሮግራም በድጋሚ አስጠነቀቀ። ባለፉት አርባ ዓመታት ውስጥ አልታየም በተባለው በዚህ የአየር ንብረት መዛባትና የተራዘመ ድርቅ ምክንያት ሶማሊያ፣ ደቡብና ደቡብ ምስራቅ ኢትዮጵያ እንዲሁም ምስራቅ ኬንያ ውስጥ ብዙ ሰው መፈናቀሉንና በሚሊዮኖች የሚቆጠር ከብት ማለቁን የረድኤት ድርጅቶች ጠቁመዋል። ሰባት ሚሊዮን የሚሆኑ ህጻናት ባለው ችግር ምክንያት በቂ ምግብ ስለማያገኙ በብርቱ ረሃብ መጎሳቆላቸውን የተባበሩት መንግስታት የሕፃናት አፋጣኝ ድጋፍ ፈንድ ዩኒሴፍ አስታውቋል። በሌላ በኩል በአሁኑ የዝናብ ወቅት በአንዳንድ አካባቢዎች እየጣለ ያለው ዶፍ ያስከተለው ጎርፍ ችግሩን እያባባሰ መሆኑን ገልጸዋል። በብሩንዲ እና በተለይ በታላላቅ ሐይቆች አካባቢ ያሉ ከተሞች እየተጥለቀለቁ መሆናቸው ተዘግቧል። የአየር ንብረት መለወጥና የማክሮ ኢኮኖሚ ሁኔታዎች መዳከም ድርቁ ያስከተላቸውን መዘዞች ማባባሱን በአካባቢው በምግብ ዋስትና ላይም የተራዘመ አደጋ መደቀኑን በዓለም የምግብ ፕሮግራም የስደተኞችና የእርዳታ ሥራዎች አስተባባሪ ፊሊክስ ኦኬች አመልክተዋል። በምስራቅ አፍሪካና በሌሎችም የዓለም አካባቢዎች ያሉ ግጭቶች የምግብና የነዳጅ ዋጋ እንዲያሻቅም ማድረጋቸውን ኦኬች ጠቁመው፣ ሁኔታው ምግብ ለማምረት የሚያስፈልገውን ወጪም ወደ መናር ሊገፋው እንደሚችል አሳስበዋል። በአፍሪካ ቀንድ ከ15 ሚሊዮን በላይ ሰው በድርቁ መጠቃቱ በተለያዩ ዓለም አቀፍ ተቋማት ተዘግቧል። የሩዋንዳ ወታደሮች እንደ አውሮፓውያን አቆጣጠር ካለፈው 2021 ዓ ም ህዳር ወር እስከ አለፈው ሐምሌ በነበረው ጊዜ ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ወታደራዊ ኦፕሬሽን ማካሄዳቸውንና ሩዋንዳ ኤም 23 የተባለው ታጣቂ ቡድን ምስራቅ ኮንጎ ውስጥ ጥቃቱን እንዲያጠናክር መርዳቷን የሚያሳይ ጠንካራ ማስረጃ አግኝተናል ሲሉ የተመድ ባለሙያዎች ተናገሩ። የመንግስታቱ ድርጅት መርማሪ ቡድን ይህን ያለው ሮይተርስ ዛሬ ሐሙስ ባገኘው ምስጢራዊ ሪፖርት ሲሆን ሩዋንዳ ውንጀላዎቹን አስተባብላለች። የኤም 23 ታጣቂዎች ካለፈው ግንቦት ወዲህ በኮንጎ የጦር ሰራዊት ላይ በአስርተ ዓመታት ውስጥ ታይቶ በማያውቅ ደረጃ ጠንካራ ጥቃት አካሂደዋል። በርካታ ሲቪሎች የተገደሉ ሲሆን ሩዋንዳ እና ዩጋንዳ ወሰን አካባቢ ያሉ ከተሞችን በመቆጣጠር ብዙ ሺህ ሰዎችን ከመኖሪያቸው አፈናቅሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ምክር ቤት አፈ ጉባኤ በዚህ ሳምንት በታይዋን ያደረጉትን ጉብኝት ለመበቀል ቻይና በታይዋን አቅራቢያ የባህር ላይ ወታደራዊ ልምምድ በማድረግ ላይ ነች። ፔሎሲ አርብ ቶኪዮ እንደሚገቡ ሲጠበቅ በአካባቢው ያሉ ሀገራት የቻይናን ተጽዕኖ ለመቋቋም ግንኙነታቸውን ከምዕራቡ ዓለምና ከሰሜን አትላንቲክ የጦር ቃል ኪዳን አባላት ሀገሮች ጋር ጠበቅ ለማድረግ አስበዋል። ለአምስት ቀን የሚቆየውና ታይዋን ዙሪያዋን የሚደረገው ልምምድ እስካሁን ቻይና ካደረገቻቸው ልምምዶች ትልቁ መሆኑን የሀገሪቱ ቴሌቪዥን አስታውቋል። ልምምዱ የባሕርና የአየር እገዳዎችን ለመጣል የሚደረግ መሆኑን ቻይና አስታውቃለች። ሊባኖስ የዛሬ ሁለት ዓመት 215 ሰዎችን የገደለውንና በቤይሩት ወደብ ላይ የደረሰውን ፍንዳታ አስባ ስትውል ነዋሪዎች በቅርቡ ለተናደው የወደቡ እህል ማከማቻ በሙስናና ግዴለሽነት የሚጠረጥሯቸውን ፖለቲከኞች ተጠያቂ አድርገዋል። ታዛቢዎች እንደሚሉት ባለሙያዎች አሁን ከተናደው ጎተራ ውስጥ እህሉን እንዲያወጣ መንግሥትን ሲወተውቱ ነበር። ባለፈው ሰኔ ጎተራው በከፊል ሲናድ ሌባኖሳውያን አስከፊውንና የዛሬ ሁለት ዓመት የደረሰውን የወደብ ፍንዳታ በሐዘን እንዲያስታውሱ አድርጓል። የዛሬ ሁለት ዓመት ካለአግባብ በወደቡ የተከማቸ አሞኒየም ናይትሬት የቤይሩትን ወደብ ሲያጋይ ፍንዳታው በታሪክ ኒክሌር ያልሆነ ከባድ ፍንዳታ ተብሎ ተመዝግቧል። በጎተራው የተከማቸው እህል በወደቡ ፍንዳታና በከፍተኛው የበጋ ሙቀት ሲለበለብና ሲጨስ ለሳምንታት ከርመዋል። የማኅበረሰብ አንቂዎች መንግሥት እሳቱን እንዲያጠፋና ጎተራውን በወደቡ ፍንዳታ ሕይወታቸውን ላጡት መታሰቢያነት እንዲውል ቢወተውቱም ሰሚ አላገኙም። እንደ ወደቡ ፍንዳታ ሁሉ ለጎተራው መደርመስ ነዋሪዎች የጥንቃቄ ደንቦችን የማያከብሩ ሲሉ የወነጀሏቸውን የፖለቲካና የደህንነት ባለሥልጣናትን ተጠያቂ ያደርጋሉ። መንግሥት በበኩሉ ጎተራውን ለማፍረስ ሞክሮ ከፍንዳታው ሰለባ ቤተሰቦችና ከአደጋው ከተረፉ ሰዎች ለምርመራው የሚያስፈልግ መረጃ ሊይዝ ይችላል በሚል ተቃውሞ ስለገጠመው ማፍረስ እንዳልቻለ ይናገራል። ከወደቡ ፍንዳታ ሁለት ዓመታት በኋላ አንድም ግለሰብ በኃላፊነት እንዳልተጠየቀና የሰለባው ቤተሰቦች አሁንም ፍትህን ለማግኘት ትግል ላይ ናቸው ሲል የቪኦኤው ዴል ጋቭላክ ከአማን በላካው ዘገባ አመልክቷል። ለጉብኝት ወይም ለስራ ወይም ለመኖር ወደ አሜሪካ ለመጓዝ ቪዛ የሚጠይቁ አመልካቾች ከ1994ቱ የሽብር ጥቃት ወዲህ እጅግ የተራዘመ ቀጠሮ እንደሚሰጣቸው ሰሞኑን የወጡ የሀገሪቱ የውጭ ጉዳይ መስሪያ ቤት መረጃዎች ጠቁመዋል። አንዳንድ ዓለም አቀፍ ተጓዦች የቪዛ ቃለ መጠይቅ ቀጠሮ ለማግኘት ከስድስት ወር እስከ አንድ ዓመት እንደሚፈጅባቸው ተናግረዋል። በኮቪድ-19 ወረርሽኝ ምክንያት የአሜሪካ ኤምባሲዎች ለሁለት ዓመታት መዘጋታቸውንና ቪዛ መስጠት ማቆማቸው የፈጠረው ችግር ነው ሲሉ በካቶ ኢንስቲትዩት የስደተኞች ፖሊሲ ኃላፊ ዴቪድ ቤር ለቪኦኤ ተናግረዋል። በወረርሽኙ ምክንያት የተከማቸ ሥራ አለ። ከአንድ ዓመት በላይ ቀጠሮ ያስፈልገውም ለዚሁ ነው ብለዋል ዴቪድ ቤር። የቀጠሮ ርዝመት ከኤምባሲ ኤምባሲ ቢለያይም አሁን ያለው ሁኔታ ግን ከ1994ቱ የሽብር ጥቃት ወዲህ የከፋ ነው ብለዋል ቤር። ከጥቃቱ ሁለት ዓመታት በኋላ ጉዳይ ለማስፈጸም የሚወስደው ጊዜ ሦስት ሳምንት ያህል እንደነበር አንድ የውጭ ጉዳይ መስሪያ ቤቱ ኃላፊ በወቅቱ ለአሜሪካ የተወካዮች ምክር ቤት ተናግረው ነበር። የውጭ ጉዳይ መስሪያ ቤቱ ሰንጠረዥ እንደሚያሳየው ለአንዳንድ ቪዛ አመልካቾች ቃለ መጠይቅ ለማድረግ ከአንድ ዓመት በላይ ሲወስድ የንግድና የጉብኝት ቪዛ አመልካቾች ደግሞ ከስድስት ወራት በላይ እንደሚጠብቁ ተገልጿል። ዩናይትድ ስቴትስ ለአርባ ሀገሮች ተጓዦች ያለ ቪዛ ገብተው ለዘጠና ቀናት እንዲቆዩ ትፈቅዳለች። በመጨረሻም አድማጮች በአፍሪካ በአምባሳደርነት ሊመደቡ የታጩና የዲፕሎማሲ ልምድ ያካበቱ ሶስት ሴቶች ትናንት በአሜሪካ ሴኔት ቀርበው በአህጉሪቱ የዲፕሎማሲ ተልእኳቸውን ለመወጣት ያላቸውን ብቃት በተመለከተ የቀረቡላቸውን ጥያቄዎች መልሰዋል። ሹመታቸው የሚጸድቅ ከሆነ ሶስት ከፍተኛ ኃላፊነትን የሚጠይቁ ኤምባሲዎች በሴቶች ይመራሉ ተብሏል። ሉሲ ታምሊን በአሁኑ ወቅት በሱዳን ጉዳይ አስፈጻሚ ሲሆኑ ሹመቱ ከጸደለቀላቸው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ በአምባሳደርነት ይመደባሉ። ጄሲካ ዴቪስ ባ ደግሞ በአይቮሪ ኮስት ሲመደቡ፣ ራቻ ሳች ዴቫ ኮርሆነን ማሊ የሚገኘውን የአሜሪካ ኤምባሲ ይመራሉ። የኮንጎ ዴሞክራቲክ ሪፐብሊክ ማሊና አይቮሪኮስት ከባድና አስቸጋሪ አምባሳደርነት ሥራ ያለባቸው አገሮች ናቸው ሲሉ በቻድ የቀድሞ አምባሳደር ክሪስቶፈር ጎልድ ዋይት ተናግረዋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንደምትቆዩ ተስፋ አደርጋለሁ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 28 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችንና በፌስቡክ አት ቪኦኤ አማህሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። አዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እኩል ደረጃ ያላቸው አራት ዋና ከተሞች የሚኖሩት እንደሚኖሩት የክልሉ ምክር ቤት አስታውቋል። በሌላ በኩል በደቡብ ብሄሮች፣ ብሄረሰቦች እና ህዝቦች ክልል የሚገኙ አስር ዞኖችና ስድስት ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት አቅርበዋል። ጥያቄው ተቀባይነት ካገኘ አሁን ያለው የደቡብ ክልል ይከስምና ቢያንስ ሁለት አዳዲስ ክልሎች ይፈጠራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ ልኳል። አዲሱ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አራት ዋና ከተሞች እንደሚኖሩት የዞኑ ምክር ቤት ያስታወቀው በትላንትና ዕለት ነው። ሐሳቡ በብዝሃ ዋና ከተሞች ማቋቋሚያ ረቂቅ አዋጅ ላይ ከክልሉ ስድስቱም ዞኖች ከተውጣጡ የህብረተሰብ ክፍሎች ጋር የተደረገውን ውይይት ተከትሎ የወጣ መሆኑን በደቡብ ክልል ቴሌቪዥን የተጠቀሰው የምክር ቤቱ መግለጫ አስታውቋል። በብዛ ከተሞች ማቋቋሚያ ረቂቅ አዋጅ መሰረት ከካፋ ዞን የቦንጋ ከተማ፣ ከዳውሮ ዞን የታርጫ ከተማ፣ ከቤንች ሸኮ ዞን የሚዛን አማን ከተማ፣ ከሸካ ዞን ደግሞ የቴፒ ከተማ ለዋና ከተማነት መመረጣቸውን ምክር ቤቱ ጠቅሷል። በኢትዮጵያ አዲስ የተባለውን በዛ ያሉ ከተሞችን በእኩል ደረጃ ለዋና ከተማነት የማደራጀት ውሳኔን በተመለከተ በአዋሳ ዩኒቨርሲቲ የህግና የአስተዳደር ትምህርት ቤት ምክትል ዲንና የፖለቲካ ሳይንስ መምህር ዶክተር ንጉስ በላይ ሀሳባቸውን ለአሜሪካ ድምፅ አካፍሏል። አንድ ክልል ከአንድ በላይ ዋና ከተሞች ሲኖሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመጀመሪያ መሆኑን ጠቅሰው እንደዚህ አይነት አወቃቀር ያስከትላል ያሉትንም ውጤት በስልክ ለቪኦኤ ተናግሯል። በቱሪዝም በለው በኢኮኖሚም በለው በማህበራዊ በለው ሌላ ጉዳዮች በለው አንድ መቀመጫ ከማሳደግ የተለያዩ መቀመጫዎች አድርገህ ያንን እኩል ፌር በሆነ ፍትሐዊ በሆነ ክፍፍል ተደርጎ ሁሉም የማደግ እድል ቢያገኝና በዛ ውልት እዛ ያለው ነዋሪ ተጠቃሚ እንዲሆን የማድረግ ስሌት ነው እና በዚህ መልኩ ነው አሁን እነዚህ አራት መቀመጫ ተመርጠው የክልሉን እኩል ፓወር፣ እኩል ስልጣን፣ እኩል እይታ ያላቸው ተደርጎ የተሰየሙት። በውሳኔ ሀሳቡ መሰረት ቦንጋ ከተማ የፖለቲካና የርዕሰ መስተዳድሩ መቀመጫ፣ ተርጫ የክልሉ ምክር ቤት መቀመጫ፣ ሚዛን አማን የፍትህና የፍርድ ቤቶች መቀመጫ፣ ቴፒ ከተማ ደግሞ የብሔረሰቦች ምክር ቤት መቀመጫ እንደሚሆኑ ተገልጧል። የፖለቲካ ሳይንስ መምህሩ ዶክተር ንጉስ በላይ አፈጻጸሙ ላይ ትኩረት ሊደረግ ይገባል ሲሉም ተናግሯል። መቀመጫዎች ከአንድ በላይ ለምን አስፈለገ የሚለውን ዋና ምክንያቱን በትክክል ተግባራዊ የሚያደርጉ ከሆነ ነው። አሁን እዚህ ለይስሙላና ለታይታ ሳይሆን በተግባር እነዚህ ከአንድ በላይ የሆኑ መቀመጫዎች ህዝቡና ከተማዎቹ እኩል የማደግ መብት እንዲኖራቸውና እኩል ተጠቃሚነት እንዲሆኑ ተደርጎ ከተሰየሙ ለወደፊቱ ስኬታማ ይሆናሉ። አንዱ ከአንዱ መቀመጫ ማበላለጥ የለባቸውም። የሚበጨተውን በጀት የሚደረገው የተለያዩ ድጋፎች ለሁሉም በእኩል ፍትሐዊ በሆነ መንገድ የሚያደርጉ ከሆነ የክልል መንግስታት ተጠቃሚና እጅግ በጣም ለህዝቡ ጠቃሚ ይሆናሉ ነገር ግን ለይስሙላ ዝም ብለው ህዝቦች ስለጠየቁና ህዝቦች ለማስደሰት እዚህ ቦታ መቀመጫ አለ እዚያም ቦታ መቀመጫ አለ ብለው የሚሰሩት ከሆነ ግን ስኬታማ ላይሆን ይችላል ሌሎቹም ከዚህ ልምድ ቢወስዱ ጥሩ ነው ባይ ነኝ በሌላ በኩል በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚገኙ አስር ዞኖችና ስድስት ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት አቅርበዋል የደቡብ ክልል ምክር ቤት ምክትል አፈ ጉባኤም አቶ ክፍለ ዋና ሰሞኑን በክልል የመደራጀት ጥያቄ ያቀረቡ ዞኖችና ልዩ ወረዳዎች በሁለት ክልል ለመደራጀት ያቀረቡትን ጥያቄ ሰነድ ለፌዴሬሽን ምክር ቤት ዋና አፌ ጉባኤም ለአቶ አገኘሁ ተሻገር አስረክበዋል። እስካሁን የምክር ቤት ጉባኤ ያላካሄደውን የጉራጌ ዞንን በተመለከተ ግን የተባለ ነገር የለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ባለፈው ግንቦት ማብቂያ በቡርጂ ልዩ ወረዳ ሶየማ ከተማ የተፈጠረውን ጥቃት ተከትሎ በሁለቱ ሕዝቦች መካከል የተፈጠረውን አለመግባባት በሽምግልና የመፍታቱ ሂደት በመዘግየቱ ነዋሪዎች ለችግር በመጋለጥ ላይ መሆናቸውን ተናግረዋል። የምዕራብ ጉጂ ዞን እንዲሁም የቡርጂ ልዩ ወረዳ ነዋሪዎች ግጭቱ ተከስቶ የአስር ሰዎች ሕይወት ከጠፋ ወዲህ የእርስ በርስ ግንኙነት በማቋረጧቸው ሰዎች ሊገበያዩ አለመቻላቸውን ገልጸዋል። አክለውም ነዋሪዎቹ በሶሮ በርጉዳ ወረዳና በቡርጂ ልዩ ወረዳዎች ላይ ግጭት እንደሚነሱ ጠቁመው የአካባቢው አባ ገዳዎችና ሽማግሌዎች ችግሩን በፍጥነት እንዲፈቱ ጠይቀዋል። የቡርጂ ወረዳ ልዩ አስተዳዳሪም ጉዳዩ በቅርቡ እንደሚፈታ ይናገራሉ። ገልሞ ዳዊት በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። አቶ ደንቦ በቅርጫ የምዕራብ ጉጂ ዞን ሱሮ በርጉዳ ወረዳ ወሌና ቦኮሳ ቀበሌ ነዋሪ ሲሆኑ ግንቦት 27 2014 ዓ ም በአጎራባች ቡርጂ ልዩ ወረዳ ሶያማ ከተማ በምዕራብ ጉጂ ዞን ተወላጆች ላይ የደረሰውን ጥቃት ተከትለው የተፈጠሩ አለመግባባት በሀገር ሽማግሌዎች ይፈታል ቢባልም እስካሁን ምንም መፍትሄ አለመገኘቱን ገልጸዋል። እንደውም ባለፈው ማክሰኞ ራሱ ግጭት በዙ ማክል ነበር እና ምንም አልተመለሰም። ወደ ቦታ የተመለሰ ነገር የለም። ያው አካባቢ አሁን እንደባለፈው ሰላም ከተቋረጠ በኋላ እንደተቋረጠ ነው፣ እንዳለ ነው። በቃ ምንም ተቋርጧል። በዚህም ምክንያት በህብረተሰቡ ላይ የመጣው ጫና እየከበደ መሆኑንም አቶ ደንቦባ ገልጸዋል። መጀመሪያ አብሮ አንድ ለአንድ ገበያ ላይ ሲገበያይ የነበረው ነው። ገበያው ተቋርጠዋል። ህዝቡም ሰላም የለም። መንገድም እንኳን አሁን የቡርጂ ነጋዴዎች ራሱ ወደ እኛ ወደ ብለራ መምጣት አይችሉም። በእነሱ መኪና ቆሟል። በእኛ ነበረ መንገዳቸው፣ ህዝብ የእኛ ህዝብም በእነሱ ሲገላገለው የነበረ ህዝብ ራሱ በመኪናቸው ሲገላገለው የነበረ ህዝብ እንዳለ ቆሟል። በቃ የለም፣ ምንም ነገር የለም። ህዝብ ግን ጫና አለው። በቃ ህዝብ መጀመሪያ በሰላም ገብ ወጥቶ የሚገባ ራሱ አሁን በሰላ ይፈራል። ድንበር አካባቢ ያለው ህዝብ ቀፍ አለ ምን አለ እነዚህ ያራሱ የማሽን በጣም ሲያስቸግሩ ነበረ። እንደዛነ ነገሮች ነበሩ እና አሁንም መፍትሄ የሚፈልግ መሆኑ ነው። አቶ አቡበከር ሁሴንም የቡርጂ ልዩ ወረዳ ወረዳ ጉዳይ ነዋሪ ናቸው። ግንኙነት የሉም። አባ ገዳዎች በአገናኙ ነው እንጂ ካልተገናኙ ማንም በቡርጂ በኩልም የሆነ ጉጂ ካ ይተኩሳል፣ ከጉጂ በኩልም የሆነ ቡርጂ ካይ ይተኩሳል። ደግሞ ወደ እርሻ የሚሄድ ቡርጂ እርሻ እህል ሲያጭድ ካገኘ መጥቶ በሱ ላይ ይተኩሳል። በዚህ መሀል በጣም ደካማ ብሔረሰብ ዚ እየተጎዱ ስላሉ በጣም ነው ችግሩ ያለው በዚህ መሀል ገብቶ እርቅ የሚፈጥሩ ሰው ካለ እርቅ ቢፈጠር ጥሩ ነው። ህብረተሰቡ እኮ በጣም እየተጎዱ ነው። በዚህ መሀል ያለው ትክክለኛ ገበሬ እኮ በጉጂ በኩልም ሰው መሞት አይወድም እ ጉርጅን ምንም አይወድም። ያ ቀን እኮ አጋጣሚ ነገር ሆኖ በገበያ የተከሰተው ነገር እዚህ ሰው ጉጂ የሆነ ሰውዬ ሲገድል እዛ ገበያ ላይ የተደረሰው ነገር እኛም አልወደደንም፣ በጣም አወግዝናል። ስለዚህ ይሄ በጣም መሀል ላይ ሰው የሚገል ገዳዮች ነው። በጣም አደጋ እየተፈጠረ ያለ ስለዚህ አሁን እርቅ ቢፈጠር ይህ ህብረተሰብ እንደ ድሮ አብሮ ቢኖርና አብሮ ገበያ ቢገባ ጥሩ ነው። አባገዳ ጅሎ መነው ከዚህ በፊት ሁለቱን ህዝቦች ለማስታረቅ ስለተጀመረው ጥረት ለቪኦኤ ተናግረዋል። ባለፈው ወር ከቦረና አባገዳ፣ ከጌዲዮ፣ ከገብራና ከኮንሶ የተውጣጡ ሽማግሌዎች መጥተው እንዳማከሯቸው ይናገራሉ። እንዲህ ላለው አባገዳ እኛ በጥቃቱ የተገደሉ ሰዎች የቤተሰብ አስተዳዳሪዎች ስለሆኑ ካሳ እንዲከፍሉ ነው የጠየቅናቸው። ምክንያቱም ይህ ጥቃት ያለአሳዳጊ ያስቀራቸው ሰዎች አሉና፣ እናም የመጡት ሽማግሌዎች እንከፍላለን ወይም አንከፍልም የሚል ምላሽ ሳይሰጡን በዚያው ቀሩ። የተጎዱት ደግሞ መንግስት አለ ብለው ለገበያ የወጡ ሰዎች ናቸው። ደግሞም በጥቃቱ ቀን ከፖሊስ ጣቢያ ጭምር ከሸሹበት ቦታ ተይዘው ነው የተገደሉት ብለዋል። ያም ሆኖ አሁንም ነዋሪዎች በሁለቱ ሕዝቦች መካከል ግንኙነት በመቋረጡ መጉዳታቸውን ይናገራሉ። በአገዳጅሎ ለዚህ ምላሽ ሲሰጡ እኛማ ለሱ ለሱ የሰው ሕይወት እንዳይመሰቃቀል ብዙ ጣርን ሰው ወደ ንግዱ እንዲመለስ እንድገናኝም ብለን የካሳውን ነገር ጠየቅናቸው ያንን መመለስ ስተው እኛም ዝም አለን። እኛ ከማንም ጋር ጥላ አንፈልግም ይላሉ። በምላሻቸው አባገዳ ጅሎ የካሳውን ተመን ለሽማግሌዎቹ አልነገርንም ሲሉም አብራርተዋል። አቶ ማሪያ ለማየው የቡርጂ ልዩ ወረዳ አስተዳዳሪ ናቸው። ያው ያንም እንደገለጹላችሁ የአጎራባች ሽማግሌዎች የቦረና የገዶ የኮንሶ እና የገብራ ሽማግሌዎች ሄደው በጥሩ ሁኔታ ከቡርጂ አባገዳዎችም ጋር መግባባት ተፈጥሯል። እነሱ እንግዲህ በሰሩ ስራ ነው እስከ ዛሬ ድረስም በአካባቢው እስከ ዛሬ ድረስ ሰላም ተረጋግጦ የቆየው። እስከ መጨረሻ ሽምግልና ሂደቱ መቋጫ እንዲያገኝ የሽማግሌዎች በጋራ አንድ መግባባት ላይ የደረሱት ነገር አለ። አጋጣሚ የሆነው አንዳንድ በገጥማችን ደግሞ ከሸኔ የኦነግ እንቅስቃሴ ጋር በተያያዘ መንግስት ትኩረት ሰጥቶ እየሰራ ነው ያለው። ምክንያቱም ሽማግሌዎች ከደረሱበት ደረጃ ትንሽ ከሁለቱ አመራር አካላት የጉጂ እና የቡርጂ እኛንም ጨምሮ አንድ ላይ መገናኘት ነበረብን። ስለዚህ እኛም ባለንበት አንድ ላይ ለመገናኘት ቅድም እንዳልኩ ከሸኔ የኦነግ እንቅስቃሴ ጋርና አንዳንድ ወቅታዊ ስራዎች መደራረብ ጋር በተያያዘ በዚህ ሳምንት እንጨርሳለን ብለን ነበረ። ምዕራብ ጉጂ ዞን አስተዳዳሪም ጋር በዚህ ጉዳይ ላይ ተነጋግረናል። ስለዚህ አጭር ጊዜ ውስጥ ሁለቱንም የሽማግሌዎች የኛ ቡርጂንም፣ የጉጂን ሽማግሌዎችም በዚህ ሂደት ውስጥም ደግሞ ሁልም ና ስጨቶ የነበሩ የአግባባ ሽማግሌዎችም ባሉበት፣ የመንግስት አካላትም ባሉበት ይህንን ነገር መቋጫ መስጠት አለብን ብለን ፕሮግራም ይዘናል። ስለዚህ የሽምግልናው ሂደት መጨረሻ ምዕራፍ ላይ ደርሰዋል። እስካሁን ያለው ጥሩ ነው። የጉጂውን አባገዳ ባለፈው ሳዋራቸው ነበር ና ከወር በፊት የተገናኘ ነው ያው የተከሰተው ነገር የሰው ህይወት ስለጠፋ ካሳ ሊያስፈልግ ይችላል በሚል ነግረናቸው ነበር። ከዛ በኋላ አልተመለሱብንም የሚል ነገር ነው ያነሱልኝ እና መቼ ነው የሚመለሱት ወደ ነሱ አሁን ይህን ነገር ለመፍታት ጉዳዩን የተከታተልን ያለ ነው በባህል ሽማግሌዎች በራሳቸው ተገናንተው የሚፈቱት ነገር እንደተጠበቀ ሆኖ የጉጂ አባገዳዎች ያስቀመጡት ነገር አለ። ከዛ በኋላ ደግሞ ለመመለስ ሲሄዱ ማለት ይህን ሂደት ሲከታተሉ የነበሩ ሽማግሌዎችም እናም የቡርጂ ሽማግሌዎችም ለመመለስ በሚሉበት ጊዜ ነው ቅድም ያልኩት ትንሽ የአካባቢ ላይ ችግር የተፈጠረው። አንዱ የሸኔ ኦነግ እንቅስቃሴ፣ ሁለተኛ ደግሞ ሸኔ ኦነግም ወደዚህ ወደ እኛም አንዳንድ ዘታ ለማድረስ ድረስ አርሶ አደሮች ላይም ጥቃት ማድረስ፣ እንደዚህ አይነት ሁኔታዎች ተፈጥሮ ትንሽ እንትን ተፈጥሯል። ዞሮ ዞሮ መጨረሻ ማቋጫ ላይ እኛ የመንግስት አካላት መገኘት ስላለብን ነው እንጂ ሽማግሌዎች የራሳቸውን ስቴፕ በደንብ ሄደውበታል። ግን ደግሞ አሁን ተነጋግረናል። ምዕራብ ጉጂ ዞን ዋና አስተዳዳሪም ጋር እኛ እነሱን አገናኝተን ሽማግሌዎች ምንጨረስ አለባቸው የሚል አቋም ይዘን ረ ፕሮግራም ይዘናል። አቶ ማሬ ከግንቦቱ ጥቃት ወዲህ መንግስት ኦነሸኔ የሚላቸው ነገር ግን ራሳቸውን የኦሮሞ ነጻነት ሰራዊት በሚሉት አካላት አምስት የቡርጅ ልዩ ወረዳ ነዋሪዎች መገደላቸውን ገልጸው በህዝቡ መካከል ተጨማሪ ግጭት እንዳይከሰትም በሁለቱ አስተዳደሮች በኩል የፌዴራል እና የክልል ጸጥታ ኃይሎች መሰማራታቸውን አብራርተዋል። ለሽምግልናዊ ሂደት መቋጫ ለመስጠትም የቡርጅ ልዩ ወረዳ አስተዳደር ኃላፊዎችና የምዕራብ ጉጂ ዞና ኃላፊዎች በቀናት ተገናኝተው ምክክር ያደርጋሉ ሲሉም ለቪኦኤ ገልጸዋል። ለአሜሪካ ድምፅ ገልቡ ዳዊት ከአዲስ አበባ ወደ ተከታዩ ዘገባ ስናልፍ ደግሞ ጎንደርን በመሳሰሉ የኢትዮጵያ ትልልቅ ከተሞች የሚታየው የውሃ አቅርቦት ችግር ኑሯቸውን እያወሳሰበው መሆኑን ነዋሪዎች ገልጸዋል። የጎንደር ከተማ ነዋሪዎች ለአንድ ወር የሚጠጋ ጊዜ ውሃ ሳያገኙ መቆየታቸውን ለአሜሪካ ድምጽ የተናገሩ ሲሆን የውሃና ኢነርጂ ሚኒስትር ዴታ አምባሳደር አስፋው ዲንጋሞ ችግሩ ሲከማች የቆየና በአንድ ጊዜ መፍታት የማይቻል ነው ብለዋል። አጭር ጊዜ መፍትሄዎች ያሏቸውን ግን አብራርተዋል። ወደ ጎንደር ተጉዛ የነበረችው አስቴር ምስጋናው ተከታዩን ዘገባ ልካለች። ንጹህ የመጠጥ ውሃ ጭንቅ በሆነበት የጎንደር ከተማ የዝናብ ውሃ ውዱ የእግዜር ስጦታ ነው ይላሉ የከተማዋ ነዋሪ ወይዘሮ አድናፈንቴ ጠለለን አንጠለና፣ አሁን በቀደም ተጣልቷል። ሴት ሴትና ሴቱ በውሃ ማለት ነው፣ በዝናብ ውሃ እንኳ። ይህን ያህል ነው። የቧንቧ ውሃ በሀያ አምስት ቀን አንዴ ለሚያገኝ የጉድጓድ ውሃ በጄሪካር ከሀያ አምስት እስከ ሰላሳ ብር ለሚገዛ የከተማዋ ነዋሪ በዝናብ ውሃ መጣላት ብዙም አያስገርምም ይላሉ ወይዘሮ አደና። ይሄስ በክረምት ወቅት ሆኖ አማራጭ ተገኘ፣ በበጋ ወቅት ችግሩ የከፋ ነው ብለዋል ወይዘሮዋ። ሚያዝያ ላይ በጣም ከባድ ነበር። በጣም ማለት ነው በጣም ሚያዝያ ላይ ማለት ነው ከደጃፉላ ቀን ወጥተን እንደዚህ ሁላ በሙቀት ምክንያት ውሃ ስለሌለ ከደጃፉላ ከደጃፉላው ወጣው ያደረሰው ሁላ ሁላ እኮ አለ። በሙቀቱ ገላችን ስለማንታጠብ ቤቱ ስለማይጸዳ ሽታው አስም ያልተያዘ እኮ ኮንዶምንም አስም ያልተያዘ የለም። አሁን ውሃ የሚመጣ በአንድ ወር እኛ አሁን የመጣለነው በአንድ ወር ማለት አንድ ወር ነው በቃ ስን ቀደም አሁን በመኪና በበጋጀጅም ስንል እስከ ሰላሳ ብር ደርሷል። የውሃ ችግር በቱሪስት መስህብነቷ ለምትታወቀው ጎንደር የቱሪስቱን የቆይታ ጊዜ ያሳጥራል የሚሉት የዘው ብል ሪዞርት ስራ አስኪያጅ አቶ ሮቤል ታዬ ናቸው። እንግዶችን ሳትስፋይ እንዳናረጋቸው ወይም ደግሞ የሚገባቸውን ሰርቪስ እንዳንሰጣቸው አደርገና ከዛም በተጨማሪ ደግሞ እንግዶች መጠው እዚህ ሊያፈሱት የነበረውን ሀብት ይዘው እንዲመለሱ ወይም ደግሞ ቆይታቸው አጭር እንዲሆን ያደርጋቸዋል ማለት ነው። ለመሆኑ በጎንደር ከተማ ይህን ያህል ስር የሰደደ የውሃ ችግር መከሰት ዋነኛ ምክንያት ምንድን ነው? ስንል ለጎንደር ከተማ ውሃና ፍሳሽ አገልግሎት ዋና ስራ አስኪያጅ አቶ ወርቀነ ሀያ ጥያቄ አነሳን። ከፍተኛ የሆነ የህዝብ ቁጥር ነው ያለው። የጎንደር ከተማ ህዝብ ከ350 እስከ 400 ሺ የሚባለው ነገር አይደለም፣ ከ750 ሺ በላይ ነው አሁን እንዳሁም ባለው በተለያየ ምክንያት ከአንድ እስከ አንድ ሚሊዮን ድረስ የሚደርስ ነው። ስለዚህ ለዚህ ህዝብ ውሃ ማቅረብ ያስፈልጋል። ሁለተኛው የህዝቡን ቁጥር መነሻ እያደረጉ የውሃ ተቋሞች በየጊዜው ካለመገንባት ጋር ተያይዞ የተፈጠረ ችግር ነው እና ከዚህ በፊት የተሰሩ ፕሮጀክቶች ደግሞ ሙሉ ለሙሉ ውጤታማ ካለመሆናቸው ጋር ተያይዞ ይህ ችግር ገጥሞናል ለሀያ አመታት ያህል ውሃ ሲያመርት የነበረው አንገረብ ግድብ በደለል ተሞልቶ የውሃ እጥረት መከሰት ሲጀምር ከዓለም ባንክ ከክልሉ መንግስት እንዲሁም ከከተማ አስተዳደሩና ከጎንደር ዩኒቨርስቲ በተገኘ የተቀናጀ ድጋፍ በ561 ሚሊየን ብር ወጪ የውሃ ጉድጓድ ቁፋሮ ተደርጎ ነበር። ነገር ግን ከጎንደር ከተማ በቅርብ ርቀት በምትገኘው ቆላ ደባ ከተማ የተቆፈሩት ስምንት ጥልቅ ጉድጓዶች ወደ ስራ ሲገቡም የታለመላቸውን ዓላማ ሳያሳኩ ጨነገፉ ይላሉ የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ ደንቢያ ላይ የተሰራ የቆላ ድባ ፕሮጀክት ነው። ጥናት ተደርጎበት የፌዴራል መንግስት ሁሉ እጁን አስገብቶ የክልል መንግስት የተሰራ ግን የሚፈለገውን ያህል ውሃ ማግኘት አልተቻለም። ስለዚህ ብቸኛዋ አንገረብ እዚህም አሁን 18 በመቶ የሚሆነው የከተማዋ ነዋሪ ብቻ በቀን ውሃ ያገኛል። ይህም በወጣለት የጊዜ ሰሌዳ ብቻ ያሉት ደግሞ የጎንደር ከተማ ውሃና ፍሳሽ አገልግሎት ዋና ስራ አስኪያጅ አቶ ወርቅነህ አያል ናቸው። ከ60 እስከ 7 ሺህ ሜትር ኪዩ በቀን ነው እኛ አሁን እየሰጠን ያለ ነው። 18 ነው። አስጠንተናል። ይሄ ፕሮጀክት እንግዲህ ከዚህ ፕሮጀክት እስከ ማክሲመም እስከ 50 ሺህ ሜትር ኪዩ ውሃ ልናገኝ እንችላለን። አሁን ካለው ጋር ሲደመር የከተማውን 89 ፐርሰንት ችግር ሊፈታ ይችላል ማለት ነው። ስለዚህ የመጀመሪያው መንግስት ለዚህ ትልቅ ትኩረት እንዲያደርግ ጥሪ እናደርጋለን። ሲቀጥል ከመንግስት ሁሉን ነገር መጠበቅ ስለሌለብን ህዝቡ በገንዘቡ በሙያው በጊዜው ጉልበቱን ኢንቨስት ማድረግ አለብን። አሁን ችግሩ ከግለሰብ አልፎ ተቋማትን እያንገዳገደ ነው የሚሉት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ዩኒቨርሲቲውና ሆስፒታሉ የችግሩ አይነተኛ ገፈት ቀማሽ ናቸው ብለዋል። ከሀያ ሺህ በላይ ተማሪዎችን ይመግባል፣ ያስተዳድራል። በቀን ሶስት ጊዜ መመገብ ይኖርበታል። ተማሪዎቻችን ደግሞ ለነጽህናም ለተለያዩ አገልግሎትም ይፈልጋሉ። ከዚህ በተጨማሪ ደግሞ በርካታ በሽተኞች አሉን፣ ተኝተው የሚታከሙ እንዲሁም ደግሞ ተመላላሽ ሕክምናውን በሙሉ የውሃ አገልግሎት የሚጠይቅ ነው። በዚህ ምክንያት የዩኒቨርሲቲ ሆስፒታላችንም ለምን አገልግሎት ሙሉ አገልግሎት ለምንሰጣቸው ተማሪዎቻችንም ከፍተኛ የሆነ የውሃ አቅርቦት ችግር አለብን። ያለው ችግር ከችግር አልፎ የጸጥታ ችግር ሁሉ እየሆነብን ነው። የዩኒቨርስቲያችንን ፀጥታ ለማደፍረስ እንደ ትልቅ ስጋት ከሚሆኑ ምክንያቶች መካከል አንዱ ይሄ አገልግሎት እየሆነ መጥቷል። ይሄ ችግር ዘላቂ እንደመሆኑ መጠን ከክልልም አልፎ የፌዴራል መንግስትን ድጋፍ የሚሻ ነው። ከመንግስት ድጋፍም አልፎ በሀገር ውስጥም ሆነ በውጭ አሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን እንዲሁም አጋር ድርጅቶችም ሊሳተፉበት የሚገባ ነው። በጎንደር ዩኒቨርስቲ በመምህራን የጋራ መኖሪያ ህንፃ የሚኖሩት ነዋሪዎች ደግሞ ከውሃ ችግሩ ጋር ተያይዞ የሚመጣ የከፋ ስጋት እንዳላቸው አቶ ጀንበሩ አረጋ ይናገራሉ። በየቤታችን ቢያንስ ቢያንስ አሁን አንዱ ከፍተኛው አራት መቶ ሊትር ሚዝ እኔ ቤት አለው ሌሎቹ ከዚያ ታች ያሉ አሉ። በአጠቃላይ ወደ አምስት ትልልቅ ጋኖች አሉ እኛ ቤት ብቻ ይህንም በአብሬጅ እንደው አራት ወይም አምስት ብትወስድ ሀያ በሀያ ብታባጁ አራት ጊዜ ማነው፣ አምስት ጊዜ ሀያ ስንት ማለት ነው? አንድ መቶ ትልልቅ ጋን እዚህ ህንጻ ላይ ያለ ማለት ነው። በአንድ ምሽት የሚመጣ ውሃ የአጋን ውሃ ቢሞላ ህንፃ ውስጥ መሸከም ይችላል የሚለው ሌላ አደጋ ነው እና ይሄም ራሱ ያልታየ አደጋ ነው ብዬ አስባለሁ። የውሃ ውጥረት የፈጠረው ጫና አንድ ሆኖ እያለ በዚህ ጫና ለመቋቋም ሰው በሚወስደው ወቅታዊ እርምጃ ደግሞ ሌላ ያልተጠበቀ አደጋም ሊከሰት ይችላል የሚል ግምት አለኝ። የህንፃ መደርመስም ያጋጥም ይችላል፣ አይታወቅም። ምንም መገመት ይቻላል። ክብደቱ ያን መቋቋም የሚችል ተደርጎ ነው የተሰራው ብትኝ አይመስለኝም። በቅርቡ በጎንደር ከተማ በተደረገው የምክክር መድረክ የተገኙት በውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞ ችግሩ እየተከማቸ የመጣ በመሆኑ ባንዴ ሊፈታ አይችልም ብለዋል። ሀገሪቱ በትልልቅ ከተሞች እየታየ ያለውን የውሃ ችግር ለመፍታት በሁሉም ከተሞች የማስፋፊያ ስራ እየተሰራ እንደሆነ ሚኒስትር ዴታው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው። ቀጣይ የምናልፈው ደግሞ ወደ ጎረቤት ሀገር ኬንያ ይሆናል። ኬንያ የፊታችን ማክሰኞ በምታካሄደው ፕሬዝዳንታዊ ምርጫ ከሚፎካከሩት ከአራቱ እጩዎች መካከል ውድድሩን እየመሩ ያሉትን ራይላ ኦዲንጋን ጨምሮ ከሶስቱ ለ ከሶስቱ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ሴቶች ናቸው። ይህን ተከትሎ ይህ ምርጫ በሀገሪቱ የፖለቲካ ታሪክ አዲስ ምዕራፍ የሚከፈትበት ሊሆን ይችላል ተብሏል። የሀገሪቱ ሴት የፖለቲካ ሰዎች ከዚህ ታሪካዊ ደረጃ ለመድረስ የተጓዙበት ጎዳና ቀላል እንዳልሆነም ይናገራሉ። ከናይሮቢ በጁማ ማጃንጋ የተጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች። ይህ በኬንያ ታሪክ ሆኖ የማያውቅ ነው። ከአራቱ ፕሬዝደንታዊ እጩ ተፎካካሪዎች ውስጥ ከሶስቱ ጋር ለምክትል ፕሬዝደንትነት የሚወዳደሩት ሴቶች ናቸው። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ እና እጩ ምክትል ፕሬዝደንታቸው የቀድሞ ዊቱ የፍትህ ሚኒስትር ማርታ ካሩዋ ውድድሩን እየመሩ መሆናቸውን የመራጭ አስተያየት ገምጋሚዎች ያሳያሉ። ታም ውልፍ የህዝብ አስተያየት ገምጋሚና የፖለቲካ ጉዳዮች ተመራማሪ ናቸው። When you have a woman with the public prominence of ማርታ ካሩዋ who is an MP for 15 or 20 years, she served in ማይኪ ባኪስ cabinet, ማርታ ካሩዋ ያላቸውን ታዋቂነት ስንመለከት ለ15 ወይም ለ20 ዓመታት የፓርላማ አባል የነበሩ በሟይ ኪባኪ ካቢኔ አገልግለው ለመርሃቸው ሲሉ የለቀቁ ሰው ናቸው። ከዚያም በኋላ የራሳቸውን ናርክ ኬንያ ፓርቲን ሲመሩ ቆይተዋል። ስለዚህ ሌሎቹ ሁለቱ ፕሬዝደንታዊ እጩዎችም ይህንኑ በማየት ምናልባት ሴት እጩ ፕሬዝደንት መምረጥ ሳይጠቅምን አይቀርም ብለው ያሰቡበት ይመስለኛል። ሌላይቱ ጀስቲና ዋማይ ደግሞ ከአራቱ ፕሬዚደንታዊ እጩች መካከል አንዱ ከሆኑት ከፕሮፌሰር ጆርጅ ዋጃኮያ ጋር ለምክትል ፕሬዚደንትነት ይወዳደራሉ። የአሁኗን ተፎካካሪያቸውን ማርታ ካሮዋን የመሳሰሉ ስመጥር ሴት የፖለቲካ ሰዎችን እያዩ ማደጋቸውን ያስታውሳሉ። ደስተኛ ነኝ። ምክንያቱም ማርታ ካሩዋና ማማ ኒጉሉን የመሳሰሉት ሴቶች አጥሩን ሰባበሩት። እኛ ደግሞ በደንብ አድርገን ግንቡን አፈራረስ ነው። ሶስት ነን። ይሄ በጣም ትልቅ ነገር ነው። የእሳቸው ሩትስ ፓርቲ በኬንያ ታሪክ ከአሁን ቀደም ታይቶ የማያውቅ መርሃ ግብር ወይም ማኒፌስቶ ይዞ ነው የቀረበው። በሙስና ወንጀል ጥፋተኛ ሆነው የሚገኙ ሰዎች በሞት ይቀጣሉ። በሳምንት ውስጥ የስራ ቀን አራት ቀን ብቻ እንዲሆን እናደርጋለን። ማሪዋና በህግ እንዲፈቀድም እናደርጋለን ብሎ ቃል ገብቷል። የፓርቲው እጩ ምክትል ፕሬዚደንት ጀስቲያ ዋማይ እንዲህ ብለዋል። ፕሮፌሰር ጆርጅ ጃኮያ እኔና ፕሮፌሰር ጆርጅ ዋጃኮያ ራእይ አለን። ምጣኔ ሀብታችንን ለማሳደግ በኢንዱስትሪ ደረጃ ለህክምናና ለመሳሰሉት አገልግሎቶች የሚውለውን ማሪዋናን ህጋዊ እናደርጋለን። ግብር እንዳይጨምር የማድረግ አላማም አለን። እዳችንንም እንከፍላለን። ሀገራችን መከበር ስላለባት ከለጋሾች የገንዘብ እርዳታን አንቀበልም። የአጋኖ ፓርቲ እጩ ፕሬዚደንት ዴቪድ ዋይሂጋ ደግሞ ሩት ሙቱዋን ምክትላቸውን እንዲሆኑ አጭተዋቸዋል። አንዳንድ ኬንያውያን የሴቶች ሚና የፖለቲካ መጠቀሚያ እየተደረገ ነው ሲሉ ይተቻሉ። ሌሎች ደግሞ የለም፣ ሴቶች ወንዶች የበላይ በሆኑበት መስክ ያላቸው ስፍራ እየተረጋገጠ ነው በማለት ይከራከራሉ። የናይሮቢ ነዋሪዋ ጁሊ ኪሳይ አስተያየታቸውን እንዲህ ሲሉ ሰጥተዋል። በህብረተሰብ ውስጥ የበላይነትና የመሪነት ቦታ የሚገባው ለወንዶች ነው እየተባለ እያደግ ነው። አሁን ግን ሁሉም እኛም እንደምንችል እየተረዳው ነው። ሀሳባችንን እንድንገልጽ በመሪነት እንድንረዳ መድረኩ እየተከፈተልን ነው። ትልቅ ነገር ነው። የሌላኛው የናይሮቢ ነዋሪ የሮናልድ ታላም አስተያየት ደግሞ ለየት ይላል። እንደ እኔ አመለካከት እየተደረገ ያለው በጾታ ካርድ የመጫወት ነገር ነው። የፖለቲካ መጠቀሚያ እየተደረገ ነው ባይ ነኝ። ኬንያ ውስጥ ከአሁን ቀደም ሁለት ሴቶች ለፕሬዝደንትነት ተወዳድረው ተሸንፈዋል። በዚህኛው ምርጫ ለመጀመሪያ ጊዜ የምክትል ፕሬዝደንትነቱ ቦታ በሴት ሊያዝ እንደሚችል ታዛቢዎች ይናገራሉ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ የታይዋን ጉብኝት ከዩናይትድ ስቴትስ ጋር በሚኖራት ግንኙነት ላይ ከባድ ተጽዕኖ ይኖረዋል ስትል ቻይና አስጠንቅቃለች። በሌላ በኩል ፖሎሲ ዋሽንግተን የቻይና ዛቻ እየደረሰባት ያለችው ታይዋንን እንደማትለያት ግልጽ አድርገዋል። ሲንዲ ሴን ያደረሰችንን ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ከቻይና የተሰነዘረውን ዛቻ ችላ በማለት ባለፈው ማክሰኞ አመሻሹ ላይ ታይፔ ሲያርፉ ዓለም ሂደቱን እየተከታተለው ነበር። የእሳቸው በረራ እስከ ዛሬ የቀጥታ ክትትል ከተደረገባቸው በረራዎች ትልቁ መሆኑን የበረራ ተከታታዮች አመልክተዋል። አንዳንድ የታይፔ ነዋሪዎችም ፔሎሲን ለመቀበልና የእሳቸውን ከቦታው መድረስ በካሜራቸው ቀርጸው ለማስቀረት በስፍራው ተገኝተዋል። ቻይና ለጉብኝቱ ምላሽ ለመስጠት በቻይና ለዩናይትድ ስቴትስ አምባሳደር ኒክ ኒኮላስ በርንስ ተቃውሞዋን በይፋ የገለጸች ሲሆን በታይዋን ዙሪያ ባሉ የባህርና የአየር ክልሎች ወታደራዊ ልምምዶችን አድርጋለች። የቤጂንግ በመንግስት አማካሪና የውጭ ጉዳይ ሚኒስትር ዋንጊም እንዲሁ የፖለሲ ጉብኝት የፌዝ እና የተሳሳተ መሆኑን በመግለጽ ቻይናን ያስቀየሙ ሁሉ ይቀጣሉ ያሉበትን ቪዲዮ ትዊት አድርገዋል። ዋይት ሀውስ ቤጂንግን በመቀበል ዩናይትድ ስቴትስ ከታይፔ ጋር መደበኛ ያልሆኑ ግንኙነቶችና የመከላከያ ትስስር እንዲኖር የሚፈቅደውን አንድ ቻይና የተሰኘውን የቻይና የረጅም ጊዜ ፖሊሲ ለማክበር ሙሉ ቁርጠኝነት ያላት መሆኑን በመግለጽ ውጥረቱን ለማርገብ ሞክረዋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ካሪን ዣን ፒየር እንዲህ ብለዋል። There's no reason for Beijing to turn this visit, you know, which is consistent with our policy into some sort of... እኔ እንደሚመስለኝ ቻይና ስለ ጉዳዩ በሰጠችው ምላሽ ትኩረት በመሳብና ለጊዜውም ቢሆን በማስጨነቅ እንዲህ አይነቱ ነገር እንዳይደጋገም ተስፋ ማስቆረጥ ትፈልጋለች። ይሁን እንጂ በራሱ ወደ ትልቅ ቀውስ ያድጋል ብዬ አልጠብቅም። ራስ ገዝ የሆነች ታይዋንን እንደ ራሷ ግዛት የምትቆጥረው ቻይና የፕሎሲን ጉብኝት እንደ ትንኮሳ ወስደዋለች ሲሉ በብሩኪንግስ ተቋም ማይክ ኦሃንሎን ለቪኦኤ ተናግረዋል። ታይዋን በዩናይትድ ስቴትስ የስልጣን ተዋረድ ሶስተኛ የሆኑትን አፈጉባኤቱን ተቀብላለች። ይህ በቻይና አይን ዩናይትድ ስቴትስ እና ታይዋን የዲፕሎማሲ ግንኙነት ሊመሠርቱ የተቃረቡ ወይም ዩናይትድ ስቴትስ ታይዋንን እንደ አገር እውቅና መስጠቷ ሊመስላትና ሊያሰጋት ይችላል። ከታይዋን ፕሬዝደንት ሳይ ኢንግ ዌን ጋር በፕሬዝደንቱ ቤተ መንግስት የተወያዩት ፖሎሲ ዩናይትድ ስቴትስ ከታይዋን ጎን ለመቆም የገባችውን ቃል እንደማታጥፍ ተናግረዋል። ሳይ 23 ሚሊዮን ሰዎች የሚኖሩባት ደሴት የተከተለችውን የዲሞክራሲን ጎዳና እንደምትገፋበትና ከቻይና ለሚሰነዘረው ወታደራዊ ዛቻ እንደማትንበረከክ ገልጸዋል። ኦሃን ሎን የፖሎሲ ጉብኝት ቀውስ እንደማይፈጥር ይናገራሉ። I think that China will feel the need to attract some attention with its response to make us all feel a little bit worried. And in the Muslim for... China's Lagudovus at Tchumelash to Cretbemis Avena, the Gizium Behomb Mash and Nick, Yehaina Tunager and Degagum Tas Famas Corret Felgar Lech, Yehuninji, Yehberasu, what at become. የ82 ዓመቷ አፈ ጉባኤ ፐሎሲ በእስያ ለሚያደርጉት ታሪካዊ ጉብኝት ትናንት ረቡዕ ታይዋንን በመልቀቅ ወደ ደቡብ ኮሪያ አምርተዋል። ከአሜሪካ ድምጽ ራዲዮ የሚተላለፈውን መሰናዷችን ነው እየተከታተላችሁ ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት የዋትሳፕ ቁጥራችን ነው። በድምጽ ቀርጻችሁ መልእክታችሁን አስቀምጥልን። ወደ ተከታዩ ዘገባ ነው የምናልፈው። የተመሰረተ 30 ዓመታትን ያስቆጠረው የኦሮሞ ጥናት ማህበር አመታዊ ኮንፍረንሱን ከሰሞኑ በዋሽንግተን ዲሲ ከተማ አድርጓል። በኮንፍረንሱ ላይ በሰሜን አሜሪካና አውሮፓ የሚገኙ ምሁራን የኦሮሞ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የሚዳስሱ ጥናታዊ ጽሁፎችን አቅርበው ውይይት ተደርጓል። ህዝቡ ተጋርጠውበታል የተባሉ ችግሮች ተዘርዝረው እንደ ዩናይትድ ስቴትስ ያሉ ሀገራት ሊወስዷቸው የሚገቡ እርምጃዎችም ተጠቁመዋል። በቦታው የነበረው ሀብታሙ ስዩም ኮንፈረንሱን በወፍ በረር ያስቃኘናል። የኦሮሞ ጥናት ማህበር ባሳለፍነው ሳምንት መገባደጃ ላይ ሰላሳ ስድስተኛውን ኮንፈረንስ አከናውኗል። የዘንድሮ ኮንፈረንስ ዋነኛ ትኩረት ምን እንደሆነ የማህበሩ ፕሬዚደንት ዶክተር ኤቢሳ ረጋሴ ይነግሩናል። የራስን እድል የመወሰን የሚል ቲም ነው ዋናው ኦቨሮል የኮንፈረንሱ ቲም ማለት ነው። ይሄ ምን ማለት ነው? እኛ በአስተያየታችን ኢትዮጵያ ውስጥ ይሄ የራስን እድል ህዝባችን ስላላገኘ ብሔር ብሔረሰብ ስላላገኘ ኢትዮጵያ ሁል ጊዜ ችግር ውስጥ ትገባለች ነው። ስለዚህ አሁን ይሄንን የራስን መብት እድል ሰልፍ ዲተርሚኔሽን፣ በሁሉ አስፔክት ከኢኮኖሚ፣ ከሳይኮሎጂ፣ ከሚዲያ፣ ከሁሉም አይነት አይተን የቱ ጋር ነው የሚያንሰው እና እነዚህ የሚያንሱ ነገሮች ከተሟሉ ወደ ሰላምና ጥሩ ጥሩ ወደ ጥሩ ቦታ እንሄዳለን ብለን እናምናለን። እንግዲህ በዚህ ላይ ሁሉንም የኢትዮጵያ ብሔር ብሔረሰብ ለማሳተፍ ሞክረናል። ወደፊትም ደግሞ ሞክራለን። አሁን እንዳልኩ ከወላይታ ኤክስፐርት አለ፣ የስዳማ ኤክስፐርት መጥተዋል። ከትግራይ ከሶማሊያ መጥተው በዚህ ነገሮች ላይ በኢትዮጵያ ጉዳዮች ላይ ምን ያንሳል። ለምሳሌ ይሄ ፌዴራል ስትራክቸሩ የኢትዮጵያ መሰረታዊ ሁኔታ ላይ ይሄ የራስን መብት ላይ በሱ ላይ የምናወያያቸው ብዙ ኤክስፐርቶች አሉ። እና ይሄ ፎርም ማለት ነው የፖለቲካ ፎርም ሳይሆን ጥናታዊ፣ ግን መሰረታዊ ጥያቄዎች የሚነሱበት ነው። እና ማንኛውም ማንኛውም ወረቀት አቅርቦ መጥቶ አይ ይሄ ጥሩ አይደለም ወይም ይሄ ሶፍት ዲተርሚኔሽን ጥሩ አይደለም ወይም ፌዴራሊዝም ጥሩ አይደለም ወይም ኢትዮጵያ ባህዳዊ መቀጠል አለባት ብሎ ጥናታዊ መሰረታዊ ወረቀት ካመጣ ማለት ነው እዚያ አምጥቶ ተወያይተን ለኢትዮጵያ የሚበጃት እኛ በምናምነው መንገድ ማለት ነው። እውነታዊ ዳይሎግ ቁጭ ተባብለን አውርተን ድቤት አድርገን የኢትዮጵያ ችግር በዛ መንገድ ይፈታል ብለን ነው የምናምነው። በአብዛኛው በሰሜን አሜሪካና በአውሮፓ የሚገኙ ምሁራንና ተጋባዥ እንግዶች የጥናታዊ ጽሁፎቻቸውንና የመንደርደሪያ ሀሳቦቻቸውን ባቀረቡበት በዚህ መድረክ ላይ ጽሁፋቸውን ካቀረቡት መካከል አንዱ አቶ ያሬድ ተርፌሳ ናቸው። ያቀረቁበት ምክንያት በቅርቡ ላስት ይር የኦሮሞ ችግር ይፈታል በተባለበት ሰዓት በብዙ ኦሮሞ አክቲቪስቶችና ኢንቴሌክቹዋሎች አይ ወደ ባሰ ችግር ውስጥ እየገባን ነው እና ነጻ መንግስት ነጻ ሀገር መመስረት አለብን የሚል ሀሳብ ስለመጣ ይሄ ፍሎት ሲያደርግ ስለነበረ ይህን ነገር ለማድረግ እድል አለ ወይ፣ ለማድረግስ ምን አይነት ተግዳሮቶች አሉ፣ የሚለውን ነገር አናላይዝ ለማድረግ ነበር ፔፐር የጻፍኩት። አቶ ያሬድ በዚህ ኮንፈረንስ ላይ ጽሁፋቸውን ለማቅረብ ለምን እንደፈቀዱና በመድረኩ ላይ መሰል ሀሳቦች የመንሸራሸራቸውን እርባና እንዲያስረዳሉ። ኦሮሞ ትልቅ ህዝብ ነው ሳይዝ ኦፍ ጀርመኒ ቴሪቶሪያሊ፣ በህዝቡ ቁጥር ደግሞ ዩክሬን የሚያክል ነው። እገዳ ሲቪላይዜሽን ያለው ህዝብ ነው። ትልቅ ህዝብ ነው። መሟጥ የለበትም። የራሱ ማስተዳደር የሚችል ነው። ነገር ግን ደግሞ እንዳልኩ ከሌሎቹ ጋራ ምን አይነት ግንኙነት መኖር አለበት የሚለውን ኤክስፕሎር ለማድረግ ነው ፔፐሩን ያቀረቡት። ይሄኛው ለምንድነው ነው ካልቀኝ ኦሮሞ ኢንቴሌክቹዋሎች የሚመጡበት ነው። በጣም አከብራቸው ሰዎች አሉበት። ለሁለት ቀናት በዘለቀው በዚህ ኮንፈረንስ ለዋላዊትና ዲሞክራሲያዊት ኦሮሚያ እንዴት ዳግም መወለድ አለባት በሚል ሀሳባቸውን ካቀረቡ ምሁራን፣ ቴክኖሎጂን ለኦሮሞ ትግል እንዴት መዋል ይቻላል እስከሚሉ ጉዳዮች እስከ ቃኙ አቅራቢዎች ሀሳቦቻቸው ተሰምተዋል። ኮንፈረንሱ ከምሁራዊ የሀሳብ ልውውጥ ተሻግረው ፖለቲካና የፖሊሲ አንድምታ ያላቸው ውይይቶችም ተደርገውበታል። ከእነዚህ መካከል አንዱ ዩናይትድ ስቴትስ በኦሮሚያ ክልል፣ በኢትዮጵያና በምስራቅ አፍሪካ ቀጠና ላይ የምታራምደውን የውጭ ጉዳይ ፖሊሲን የገመገመው መድረክ ይጠቀሳል። በዚህ ረገድ የኦሮሞ ፌዴራሊስት ኮንግረስ አመራር የሆኑት አቶ በቀለ ገርባ ይህንም ብለዋል። ዌን ዘ ዲፒኤልኤፍ ዋዝ ቶፕልድ ባይ ኤ ዩዝ ሙቭመንት ኮሊንግ ፎር ዲሞክራሲ ህወሓት የዲሞክራሲ ጥሪ ባቀረቡ ወጣቶች ከተገረሰሰ በኋላ ከአምባገነናዊ አገዛዝ ወደ ዲሞክራሲ የሚደረግ ሽግግርን መደገፍ ቅድሚያ የምትሰጠው የውጭ ጉዳይ ፖሊሲዋ እንደሆነ ዩናይትድ ስቴትስ አስታውቃለች። በዚህ ረገድ ወደ መረጋጋት ለመድረስ ቀዳሚ ጋሻ የሚሆነውን የሲቪል ማህበረሰቡን መደገፍ ቅድሚያ ሊሰጠው ይገባ ነበረ። ከዚያ ይልቅ ዩናይትድ ስቴትስ ፖሊሲ ግለሰቡ አብይ አህመድን በመደገፍ እና በተቀናቃኝ የውጭ ኃይሎች ላይ ትኩረትዋን አድርጋለች። ዩናይትድ ስቴትስ የሲቪል ማህበረሰቡን ችላ ብላለች። መዋለ ነዋይ ለማፍሰስም አልቻለችም። የዚህ ውሳኔ ውጤቱ ማህበረሰባዊ መቃቃር፣ ውድመት፣ የጭካኔ ተግባራት እና ጦርነት ሆኗል። የዩናይትድ ስቴትስን የውጭ ጉዳይ ፖሊሲዎች አንድምታ በግላቸው ለማብራራት ከተጋበዙት ምሁራን መካከል አንዱ የዩናይትድ ስቴትስ ሰላም ኢንስቲትዩት ባልደረባ የሆኑት ጆሽዋ ሞስሪቭ ናቸው። የዩናይትድ ስቴትስ ወቅታዊ አቋም ከቀጠናውና ዓለም አቀፍ አንገብጋቢ ጉዳዮች አንጻር መታየት እንዳለበት በጠቆሙበት ማብራሪያቸው ይህንም ብለዋል። ዩናይትድ ስቴትስ አብይን ወደ ስልጣን ሲመጡ ባትደግፋቸው ኖሮ ያንን የሚና ክፍተት በደስታ ለመሙላት የተዘጋጁ አካላት ነበሩ። እኒህ አካላት ለዩናይትድ ስቴትስም ሆነ ለሰፊው የኢትዮጵያ ሕዝብ አሉታዊ አቋም ያላቸውንም ያካትታል ብዬ መከራከሪያዬን ለማቅረብ እወዳለሁ። እንደማስታውሰው የዩናይትድ ስቴትስ ብቻ አልነበረችም አብይ ወደ ስልጣን በመምጣታቸው ደስተኛ ነበረችው። እሳቸው ወደ ዩናይትድ ስቴትስ በመጡ ጊዜም በዚህ የሚኖረው ዳያስፖራ የተቀበለበትን ሁኔታም አስታውሳለሁ። ለሁላችንም ተስፋ ሰጪ ነበረ። ዩናይትድ ስቴትስ በግለሰቦች ላይ የበለጠ ትኩረት እንዳደረገች አስባለሁ። በሙሉ ልቤ በተቋማት እና በሲቪል ማህበረሰቦች ላይ ማተኮር እንዳለባት ስማማለሁ። ከግለሰቦች አገዛዞች የላቀ መረጋጋትን እንደሚያመጡ ተስፋ የሚጣልባቸው ተቋማት ናቸው። በዚህ መድረክ ላይ የቀረቡት በርከት ያሉ ጽሁፎች የኦሮሞ ህዝብ እየተጋፈጣቸው ናቸው የተባሉ ችግሮችን የዳሰሱ ነበሩ። ጥናቶቹ ዘላቂ መፍትሄ ላይ ይደርሱ ዘንድ ግን የኢትዮጵያ መንግሥት ተወካዮችም ሆነ የአጎራባች ህዝቦች ምሁራንን በመድረኩ ለማካተት ጥረት ተደርጎ እንደሆነ ለማህበሩ ፕሬዚደንት ዶክተር ኤቤሳ ረጋሳ ጥያቄ አቅርበናል። ነው መንግስትን አልጠራንም፣ ግን ያልጠራንበት ምክንያት እነሱ ሳንፈልግ ሳይሆን ከታይም ሁኔታ ነው። ታይም ፕሮግራሞችን መጨረሻ ላይ ስናሟላው ሞላ እና ግን ኤኒ ታይም የመንግስት አሁን ፓርቲ ብልጽግና ፓርቲ መጥቶ ስለ ፖለቲካ መወያየት ከፈለገ እዚህ መጥቶ መወያየት ይችላሉ። ለምሳሌ ከፓን እንዳልኩ፣ ከፓን ኢትዮጵያ ጋብዘን ነበር። በኢትዮጵያ ዘርፍ የሚንቀሳቀሱ ፖለቲከኞችን ማለት ነው ኑና በዚህ ላይ እንወያይ ስንላቸው አይ አሁን ጊዜው አጠረን በሰፊው ለመወያየት ወረቀት ለማዘጋጀት ስለሚያጥረን በሚቀጥለው ጊዜ ብታሳትፉን ደስ ይለናል፣ ግን ኮንፈረንሱን ለመከታተል ደስተኛ ነን ስላሉን አሁን ኮንፈረንሱን እንዲከታተሉ ሊንክ ልከንላቸዋል ማለት ነው እና አብዛኛውን የኢትዮጵያ ብሔር ብሔረሰብ አምጥተን ለመወያየት እየሞከርን ነው። ከተለያዩ ዘርፎች የተውጣጡት ምሁራን ስራዎቻቸውን ባቀረቡበት መድረክ ላይ አብይ ተናጋሪ ይሆናሉ ተብለው ከተጠበቁት መካከል አቶ ጀዋር መሐመድ በመድረኩ ተገኝተው ንግግር አለማድረጋቸውን ተከትለው በማኅበራዊ መገናኛዎች ላይ ውዝግብ ፈጥረዋል። አቶ ጀዋር በሰሞነኛ ፖለቲካዊ አቋማቸው ምክንያት በመድረኩ እንዳይታደሙ ተደርገዋል በሚል ማኅበሩን የወቀሱም አልጠፉም። የማህበሩ የቦርድ ሊቀመንበር ፕሮፌሰር ጌታውን በንቲ በዚህ ጉዳይ ላይ ተጠይቀው መልሳቸውን ሰጥተዋል። እውነቱን ለመናገር ጀዋሪን በጣም እንወደዋለን፣ እናከብረዋለን። ከወጣትነቱ ጀምሮ ንቁ ተሳታፊ ነበር። የኦሳን ወጣቾች ክንፍ ከመምራት ጀምሮ ኦሳ ውስጥ አድጎ እስከ ኦሳ ፕሬዚዳንትነት ደርሶ ነበረ። ግን የሆነው ነገር ፕሬዚዳንቱ ጋብዞት ነበረ የተጋበዘው ኪኖት ስፒከር ወይም አብይ ተናጋሪ ሆኖ እንዲመጣ ነበረ። በኋላ የተነሳው ጥያቄ ምንድን ነው? ጀዋር ትልልቅ ሐሳቦችን ይናገራል፣ ሰዎች ከየቦታው ጥያቄ ይጠይቁታል። ከአብይ ተናጋሪነት ኪኖት ስፒከር ሲኮን ግን ተናግሮ መውረድ እንጂ ሰው ጥያቄ አይጠይቀውም። በርቀት ያሉ ሰዎች እንዲጠይቁት እድል መገኘት አለበት፣ ስብሰባውም ላይ የተገኙት እንዲጠይቁት እድል መሰጠት አለበት የሚል ሐሳብ ተነሳ። ስለዚህ ኪኖት ስፒከር ወይም አብይ ተናጋሪ ከሚሆን ፓናል ውስጥ ገብቶ ልክ አቶ በቀለ ገርባ እንዳቀረቡ ተናግሮ ሰዎች ሊጠይቁት እድል ያገኙ ተባለ። ይኸው ተነግሮት መጨረሻ ላይ ራሱ እንደማይካፈል ገለጸ። ይኸው ነው የሆነው። በዚህ ኮንፈረንስ ለዓመታት በምሁራን ዘንድ ክርክር የፈጠሩ ከብሔሩ ውጭ ባሉ ምሁራን በኩል የአጸፋ ሙግት የሚቀርብባቸው ርዕሰ ጉዳዮችም ተነስተዋል። በቀጣይ መሰናዶዎቻችን ከእነዚህ ርዕሰ ጉዳዮች መካከል የተወሰኑትን መራርጠን ከሁለት ተሟጋች ወገኖች የሚቀርቡ ሐሳቦችን ለማስተናገድ እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የሐሙስ ምሽት ዝግጅታችን አሁንም እንደቀጠለ ነው። ተከታዩ ዘገባችን ደግሞ በትግራይ ክልል የሚገኝ አንድ የወጣቶች ማዕከል የሚያስቃኘን ይሆናል። አንድ መቀሌ ላይ የሚገኝ ዲያስፖራ ክራስተር ማዕከል የተሰኘ ተቋም ስር የሚንቀሳቀሱ ወጣቶች በአካባቢያቸው በሚገኙ ቁሳቁሶች በሚገነቧቸው ማሽኖች የነዋሪዎችን ሕይወት እያቀለሉ እንደሆነ ተሰምቷል። ስራዎቻቸው ወደ ሌላው የኢትዮጵያ ክፍል ተስፋፍቶ የማየት ሕልም ያላቸው የተቋሙ ወጣቶች የሰላም እጦት ግን ያሰቡት እንዳይሰምር እያገዳቸው መሆኑን አስረድተዋል። ከወጣቶቹና ከተጠቃሚዎቹ ጋር ቆይታ ያደረገው ዓለም ፍስሀ ቀጣዩን ዘገባ ልኳል። በክላስተር ማዕከሉ የእንጨትና ብረታ ብረት ስራዎች፣ የጨርቃ ጨርቅ ውጤቶችና የቆዳና የኤሌክትሪክ ስራዎች ይገኛሉ። ማዕረግ ገብረ መድህን ከወጣቶቹ አንድ ነው። ማዕረግ የተሰራቸው ማሽኖች እንዲህ ይገልጣቸዋል። ማውኪያ አለ ለዳቦ ብስኩት፣ ኬክ እንዲሁም ለኩኪ ስራ አገልግሎት የሚል ማውኪያ አለ። እንደዚሁም ለእንስሳት መኖ መቀናበሪያ ይውላል። ሌላው መዳመጫ አለ። ለብስኩት ስራ፣ ለኩኪ ስራ እንደዚሁም ለደረቅ ኬክ ስራ የሚውል መዳመጫ የሚባል ማሽን አለ። ሌላው ደግሞ አግሮፕሮሴሲንግ ቢተር ማሽን አለ። ለካሮት ድንች፣ ለቲማቲም ቃሪያ፣ እንደዚሁም በእኛ አካባቢ ዋይልድ ፍሩት ሳሉ በረሃ ላይ በራሳቸው የሚያድጉ ለምግብነት የሚውሉ ዝርያዎች አሉ። እነሱም ቢት ተደርጎ ብስኩትና ዳቦ ስራ አገልግሎት እንዲውሉ ለእነዚህ አይነት አገልግሎት የሚውል ማሽንም ስርቻ አለሁ። በአጠቃላይ በዳቦ በኬክ በእርሻና የእርሻ ውጤት ማቀናበሪያ ማሽኖች በመስራት ላይ ምስማርች የሚገኙ ማሪግ፣ ለዚህ ማሽኖች የምትጠቀምባቸው ማቴሪያል ከየት የምታገኘው? አብዛኛው ማቴሪያል ሎካል ነው። ማለት አንድ መደብር የሚባል ቦታ አለ። ከተለያየ አካባቢ እየተሰበሰበ የሚመጣ ብረታ ብረት ቀዛ ነው የሚገኘው። ከዛ እያመጣን ሞዲፋይ እያደረግን ነው የምንሰራው። አብዛኛው የምንጠቀመው ስቴንለስ ስቲል ነው ለምግብ አገልግሎት ሲሆን ስቴንለስ ነው የምንጠቀመው። ለቦዲና እግር አገልግሎት ሲሆን ደግሞ ሚል ስቲል ነው የምንጠቀመው። መደበር ከሚባል አካባቢ እየገዛ ሎካል ከሆነ ማቴሪያል ነው የምንጠቀመው። ማሪግ የሰራቸው ማሽኖች በወርክሾቡ ብቃታቸው ከተረጋገጠ በኋላ ወደ ተለያዩ የህብረተሰብ ክፍሎች እንደሚያደርስ ይናገራል። እስከ አዲስ አበባ ድረስ እልክ ነበር። ደሴም፣ ትግራይ መቀሌና አክሱም፣ አዲግራት የተለያዩ አካባቢዎች ይሰራጩ ነበር ከጦርነት በፊት። ከጦርነት ወዲህ በጣም ሊሚትድ የሆነ ስራ ነው እየተሰራ ያለው። በአጠቃላይ በመቀሌ ከተማ አካባቢ የተወሰነ ነው አሁን እየሰራ ያለ ነው። ከጦርነት በፊት በአጠቃላይ የቤተ ሙከራም ስላለ በባለቤት የሚተዳደር የብስኩት ማምረቻ ድርጅት አለ። የምንሰራቸው ማሽነሪዎች እዛ ነው የሚሞከሩት። ደንበኛ ሲመጣ እኛ ስራ ቦታ ላይ ማሽኑ እንደ የሚሰራ ሙከራ ሲደረግ ያያል። ከዛ በኋላ በሞክሬው ይወሰድና ራሱ ወርክሾፕ ላይ ይሰራበታል እና በአጠቃላይ ከኔ ወርክሾፕና ከባለቤቴ ጭምር 19 ሰራተኞች ነበሩ። አሁን ግን ወደ አራት ሰራተኞች ወርዷል። ቁጥሩ በጣም አነስተኛ ነው። ማዕረግ ወደ አስበው የላቀ ደረጃ ለመድረስ ምኞቴ ሲገል ሰላም ይላል። ምኞቴ ለመግለጽ ያክል የሰው ልጅ ከምንም ነገር በላይ መጀመሪያ የሚመኘው ሰላም ነው። ሰላም እንዲሰፍን የሰው ልጅ በተፈጥሮ የተሰጠው የመኖሩ ጸጋ እንደዚሁም የአንደኛ ክፍለ ዘመን የሚፈቅድለት የኑሮ ደረጃ ላይ ሆኖ እንዲኖር መጀመሪያ ሰላም የሆነ አንድ ህብረተሰብ ከሌላው የዓለም ህብረተሰብ ጋር እንዲነግድ፣ ልምድ እንዲለዋወጥ፣ ያለውን ጸጋ እንዲሸጥ፣ ከሌላው ዓለም ደግሞ ጸጋ እንዲገዛ፣ ለዓለም ማበረከት ያለበት ከእያንዳንዱ ሰው የሚጠበቀው ነገር እንዲያበረክት፣ እንደዚሁም ደግሞ ከዓለም የሚፈልገውን ነገር እንዲወስድ ሰላም ሲኖር ነው። ዋናው መሰረታዊ ነገር እና ሰላም እንዲሰፍን እመኛለሁ። ምኞቴ ነው፣ መግለጽ የምችለው ብቻ ነው። የማዕድን ገብረመድህን ስራዎች ከሆኑ ማሽኖች አንዱ በመግዛት ኑሮውን እየመራ ያለ ደግሞ ሀዲሽ ገብረ ዝጋ ብሔር ይባላል። ያው ስማቸው ስፔሻል ሽተር ይባላል፣ መዳመጫ ማለት ነው። እንደዚህ ሚክሰር አለ፣ ሌላ ደግሞ ማጥበሻ አለ። ዋጋቸው በጣም ሀሪፍ የሆነ ዋጋ ነው ያላቸው። እንግዲህ ከውጭ ስታመጣቸው በጣም ውድ ናቸው። ለምሳሌ በየሽተር ዋጋ ስናይ ከአምስት መቶ ሺህ በላይ ሊሆን ይችላል፣ ወይም ሶስት መቶ ሺህ ሊሆን ይችላል። በዚህ ግን ከአንድ መቶ ሀምሳ ሺህ በታች ነው የገዛ ነው በኛ ያው ስፔሻ የምንዛሬው የተሻለ ያለ አሁን እቃዎች በተወደዱት ጊዜ ሊወደድ ይችላል። እኛ ስንገዛው ግን በጣም በአንድ መቶ ሀያ ሺህ ካሁነ የገዛ ነው። ሌላ ደግሞ ምን አለ ያው ውጣ ውረድ የለውም በቀላሉ ማግኘት እንችላለን። ማሽኑ ቅርብ እስከሆነ ድረስ ለእኛ ብዙ ከመንግስት የምንጋላበት ምንም ምንትን ችግር የለውም ማለት የዶላር አምጣ አምጣ ማምጣ የለውም። በካሽ በኪሳችን ውስጥ የምናገኘው በራሳችን ምንዛሬ ወይም በሀገራችን ብር ገዝተን ነው የምናገኘው በቀላሉ ማለት ነው። እሺ፣ እስኪ ከማዕረግ ከገዛህባቸው ማሽኖች ምን እያመረት ግን ወደ ህብረተሰብ እያቀረብ ያለዋል? በእነዚህ ማሽኖች የምናመርታቸው ምርቶችን የመጀመሪያው ብስኩት ነው። ከዛ ዳቦ አለ፣ ኩኪስ አለ አጠቃላይ ሌሎች የአግሮ ፕሮሲንግ መስራት እንችላለን። በዛ ማለት ነው። ስለዚህ እነዚህ ነው የምናመለተው። ለጊዜ በብዛት ግን በብስኩት ነው የምናመርተው እ ሌላኛው የማሽን ስራዎች ባለቤት ደግሞ ወጣት ኪድ ጌታቸው ይባላል። መሽነሮቹ ለዳቦ መሽን የሚሰሩ አሉ። እኛም ስራቸው የዳቦ መሽን የሚሰሩ አሉ። በኤሌክትሪክና በእንጨት የሚሰሩ አሉ። ወፍጮም አለን። የወፍጮ ህል የሚፈጩት ዳቦ የሚሰሩትን ዳቦ ከሀምሳ ዳቦ ጀምሮ እስከ ሁለት ሺ ዳቦ የሚሰራ አሉ። በእንጨት የሚሰራና በኤሌክትሪክ እንደ አቅሙ ሌላም ወፍጮ እንሰራለን ከሲንግል ፌዝ ጀምሮ እስከ ስሪ ፌዝ የወፍጮ መሽኖች እንዳለ እንሰራለን። ጥራጥሬ የሚፈጩቱን እነዛ በርበሬ ሽሮ የሚፈጩቱንም አሉ እነዛ። ሁሉንም ደግሞ ለሰው እንሸጣለን። የምንሸጠው ስራ ለሰው ችግር የሚቀርፉ ናቸው። ወጣት ጊዱ የተሰራቸው ማሽኖች ወደ ተለያዩ ቦታዎች መድረሳቸው እንዲ ይገልጻል። ያው የሰራናቸው ስራዎች ብዙ ናቸው፣ በሺዎች የሚቆጠሩ ናቸው። እስከ አማራ ክልልም፣ ኦሮሞ ክልልም፣ ሶማሌም፣ እስከ ዲላም እናደርሳለን። የኛ ስራዎች ብዙ ይሄዳሉ። የመከላከያ ፌዴራል ፖሊስ ዩኒቨርሲቲ ዩኒቨርሲቲዎች ያሉ ጎንደር ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲም ጭምር ሁሉ እንሰራለን። ከዚህ ወጥተን ለነሱም ችግር እየቀረፍን ነበር ማለት ነው። ማቴሪያሉ ከአዲስ አበባ ነው የሚገባው፣ በአዲስ አበባ ነበር የሚገባለን። አሁን ማቴሪያል እጥረት አለን። ምንም የሚገባ ነገር የለም። ማቴሪያል አይደለም የሚበላም ራሱ በመከራ ነው ያለ ነው አሁን ማለት ነው። የሰራተኞች ብዛት እስከ ቋሚ እስከ ሰላሳ ነበሩ፣ በጊዜያዊነት እስከ ሀምሳ ይደርሳሉ። ወጣት ግድ ጌታቸው በርከት ያሉ ማሽኖች በመስራት ወደ ተሻለ ኑሮ ደርሶ እንደነበር ሲናገር ወደ ነበርበት ድረስ የሰላም አስፈላጊነት ወሳኝ ነው ይላል። ያው ለሁሉም ነገር እኛ አላወቅ ነውም ያው በእድሜያችንም እንደዚህ ገጥሞን አያውቅም። ያቅም በእድሜም ትንሽ አነስ ያልኩኛልና በእድሜም እንደዚህ አጋጥሞኝ አያውቅም። እኔ እንደዚህ አይመስለኝም። የሰላም ጥቅሙ አሁን ነው የገባን። ሰላም ቢኖር ሁሉ ነገር ሰርተህ ትገባለህ። ያገኘሁ ነገር ቤተሰብህም ታስተዳድራበታለህ። አሁን ጭራሽ ቤተሰብ አይደለም ለራስህም ለአንድ ህይወት ለማቆየት ትግል ነው ያለ፣ ነው ትልቅ ትግል። ዓለም ፍስሐን ለዘገባው እናመሰግናለን። እኛም ፕሮግራማችንን በዚሁ እናጋባድዳለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ